የወጣቶች ዓለም ከሁለት መቶ ሰላሳ በላይ ቋንቋ በሚነገርበት ካሜሩን ከመጀመሪያው ዓመት አንስቶ ትምህርት የሚሰጠው በእንግሊዝኛ ወይም በፈረንሳይኛ ቋንቋ ነው። ይሁንና በአንዳንድ የመንግስት ትምህርት ቤቶች የመጀመሪያዎቹን ዓመታት ልጆች አፍ በፈቱበት ቋንቋ የሚማሩበት አጋጣሚ ተፈጥሯል። በዛሬው የወጣቶች ዓለም ወደ ካሜሩን ተጉዛ አንድ ትምህርት ቤትን የጎበኘችው የዶቼ ቬለ ባልደረባ ሂልከ ፊሸር በዚህ ጉዳይ ላይ ያቀረበችውን ዘገባና ና ከዚሁ ርዕስ ጋር በተያያዘ ከኢትዮጵያ ተሞክሯቸውን ያካፈሉን ወጣቶች አስተያየትንም አካተናል። መልካም ቆይታ። ምዕራብ ካሜሩን ውስጥ በምትገኘው ሙቡሃ በተባለች ትንሽ መንደር እንደ አብዛኞቹ ትምህርት ቤቶች ትምህርት በእንግሊዝኛ ቋንቋ ሳይሆን በአካባቢው አፍ መፍቻ ቋንቋ ኮም ነው የሚሰጠው። እዚያም ሕጻናት መጀመሪያ በቋንቋቸው መጻፍና ማንበብ ይማራሉ። ትምህርት ቤት ሄደው የማያውቁ በርካታ አርሶ አደሮች በሚኖሩበት በዚሁ አካባቢ 250 ሺ የሚጠጉ ሰዎች ይኖራሉ። እንግሊዝኛ ብዙም የተለመደ ቋንቋ አይደለም። ይሁንና አብዛኛውን ጊዜ ከአንደኛ ክፍል አንስቶ ትምህርት የሚሰጠው በእንግሊዝኛ ቋንቋ ስለነበር በርካታ ተማሪዎች በቋንቋ ምክንያት ያንን ክፍል ለመከለስ ይገደዳሉ። ዮንግኬን በአካባቢው በሚገኝ የአንደኛና መለስተኛ ትምህርት ቤት መምህር ናቸው። መምህርቷ ከዚህ በፊት በነበሩበት ትምህርት ቤት ትምህርት የሚሰጠው በእንግሊዝኛ ቋንቋ ነበር። ትምህርት አፍ በፈቱበት ቋንቋ መሰጠት መጀመሩን መምህሯ ያወድሳሉ። ትምህርቱ በኮም ቋንቋ ከጀመረ ሕጻናት በቀላሉ ይገባቸዋል። ምክንያቱም እቤታቸው ከወላጆቻቸው ጋር የሚግባቡበትም ቋንቋ ነው። ስለዚህ ከቋንቋቸው ጀምረን ክፍል ውስጥ ስናናግራቸው በቀላሉ ይረዳሉ። መምህርቷ የሚያስተምሩበት ትምህርት ቤት በአካባቢው በአፍ መፍቻ ቋንቋ ማስተማር ከጀመሩ 18 ትምህርት ቤቶች አንዱ ነው። በተቀረው የሀገሪቱ ክፍል ግን ትምህርት በእንግሊዝኛ ወይም በፈረንሳይኛ ቋንቋ ብቻ ነው የሚሰጠው። ምንም እንኳን ዮንግ ኬን በሚያስተምሩበት ትምህርት ቤት ተማሪዎቹ በአፍ መፍቻ ቋንቋቸው ቢማሩም ከፍ ሲሉ ጥሩ ያልሆነ እንግሊዝኛ ይናገራሉ ማለት አይደለም ይላሉ መምህርቷ። እንግሊዘኛውንም ቢሆን ከሌሎች በተሻለ መልኩ ይረዳሉ። ምክንያቱም እንግሊዘኛ ስናስተምራቸው ወደ ኮም ቀይረን እናስረዳቸዋለን። እዚህ ትምህርት ቤት ስናስተምራቸው የኮም ፊደልን ያውቃሉ። ጥቂት የእንግሊዘኛን ፊደላት ስናሳያቸው በቀላሉ ይገባቸዋል። በአፍ መፍቻ ቋንቋ ትምህርት መስጠት በጀመሩት ትምህርት ቤቶች የእንግሊዝኛ ቋንቋ ትምህርት የሚጀምረው ከሁለተኛ ክፍል አንስቶ ነው። እስከዛው ሕጻናቱ ኮምን ማንበብና መጻፍ ይማራሉ። ሶስተኛ ክፍልም የመማሪያ ቋንቋው ኮም ነው። ከአራተኛ ክፍል በኋላ አብዛኞቹ የትምህርት አይነቶች በእንግሊዝኛ ቋንቋ መሰጠት ይጀምራሉ። ኬን ጉድ ፍሬ ቹ ከዘጠናዎቹ አንስቶ በዚሁ አካባቢ በኮም ቋንቋ የትምህርት መገልገያዎችን ሲያሰባስቡ ቆይቷል። በአሁኑ ሰዓት ደግሞ ለትምህርት አሰጣጦ የሚሆኑ መምህሮችን ይመለምላሉ። ማራቶን ስኩልስ በአፍ መፍቻ ቋንቋ የሚያስተምሩ ትምህርት ቤቶችን ከሌሎች ትምህርት ቤቶች ጋር ፈትነናቸው ነበር። በቋንቋቸው የተማሩት በእንግሊዝኛ ከተማሩት ተማሪዎች በእጥፍ ተሽለው ነው ያገኘ ናቸው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በምጻሩ ዩኔስኮም ባደረጋቸው በርካታ ጥናቶች ሰዎች አፍ በፈቱበት ቋንቋ ሲማሩ የበለጠ ትምህርቱ እንደሚገባቸውና ቋንቋው መሠረት እንደሆነ ያስረዳል። ምንም እንኳን የካሜሮን መንግስት ይህንን ጅማሬ ቢያወድስም ከቃል ያለፈ ድጋፍ እንዳላገኙ ትምህርት ቤቶች ይናገራሉ። ከ200 በላይ የተለያዩ ቋንቋዎች በሚነገሩባት ካሜሮን ይህ ሙሉ በሙሉ ተግባራዊ እስከሚሆንም ጊዜ ይወስዳል። እንደ ካሜሮንም ባይሆን በርካታ ቋንቋዎች በሚነገሩበት ኢትዮጵያም ትምህርት በአካባቢው አፍ መፍቻ ቋንቋ ይሰጣል። ጥቂት ወጣቶች ተሞክሯቸውን አካፍለውናል። ወጣት መካሽ ሸፈራው ትምህርቱን የተከታተለው አፍ በፈታበት በአማርኛ ቋንቋ ነው። ትምህርት ማለት በዛም ሆነ በዚህ ወደ ተግባር ለመግባት ነው። ስለዚህ የምትማሪው ነገር ደግሞ ግልጽ የሚሆንልሽ በምታውቂው ቋንቋስ ስትማሪ ብቻ ነው እና በአፍ መፍቻ ቋንቋ መማር የበለጠ ኮንሴፕት እንድንረዳ ያደርገናል ብዬ አስባለሁ። የእኔ የአፍ መፍቻ ቋንቋ አማርኛ ነው። ኖርማል አማርኛ ነው። ያው የተማርኩት ከሰባተኛ ክፍል ጀምሬ በእንግሊዘኛ ነው። ግን ያው እንግሊዝኛ ሰከንድ ላንጎጅ ቢሆንም ኖሮ ያው በጣም ስለተላመድ ነው አሁን ለምደነዋል ማለት ይቻላል። ነገር ግን በተለይ ሰባተኛ ክፍልና ስምንተኛ ክፍል ያሉ ተማሪዎች ለምሳሌ ሲማሩ በእንግሊዝኛ አዲስ ሲሆንባቸው ብዙም ሳይረዱት ነው ሳይንሱ ሳይገባቸው ነው ወደ ቀጣይ ክላስ ራሱ የሚገቡት እና ይሄ አንዱ ትልቅ ኢፌክት ይመስለኛል። ካለኝ ተሞክሮ ይሄ ነው የሚመስለኝ። ልጆች እስከ ስንተኛ ክፍል አፍ በፈቱበት ቋንቋ ቢማሩ ጥሩ ነው ትላለ? ምክንያቱም ከራስ ተሞክሮ እንደገለጽክልኝ ወደኋላ ላይ በእንግሊዝኛ ስለተማርክ ማለት ነው። እንግሊዝኛ እንደውም አሁን በጣም ተጽዕኖ ፈጣሪ ቋንቋም ስለሆነ ኢንተርናሽናል ላንጎች ከመሆኑ አንጻር፣ ግን ከሰባተኛ ክፍልም አልፎ ወደ ታች ዝቅ ቢል ደስ ይለኛል። ከአምስተኛ ክፍል እስከ አራተኛ ክፍል በራሳቸው ቋንቋ ይማሩ ከዛ ከአምስተኛ ክፍል ቢጀምር በተለየ መልኩ መሰጠት አለበት። አሁንም ተጽዕኖ እንዳይፈጥርባቸው በተለየ መልኩ መሰጠት አለበት። እንግሊዝኛ ኮርስ ለብቻው ማለት ነው። ወይም ቋንቋው አሁን ዝም ብለን ነው እያድበሰበስን ያለፍ ነው። እኛ ምንም ስፒኪንግ ስኪልም ሆነ ራይቲንግ ስኪል ብዙም ሳናዳብራቸው ቀጥታ ወደ ሳይንሱ ስንገባ ነው ግራ የሚገባን እንጂ ልክ እንደ መፍቻ ቋንቋ አድርገን ከመጀመሪያው እንግሊዘኛ ብንለምድ ያኔ ያክል ተጽዕኖ አይፈጥርብንም ነበር። አሁንም ደግሞ እንግሊዘኛ ከዘጠኛ ክፍል ይጀምር ከአስረኛ ክፍል ይጀምር ከአስራ ሁለተኛ ክፍል ይጀምር ብለን ብንል ይሄ ጥሩ አይሆንም። ምክንያቱም አሁንም ወደ ቋንቆ ከቋንቆ በጣም እየራቅን ነው። ስለዚህ ቋንቆን በጣም ለመቅረብ ከአምስተኛ ክፍል ቢጀምር አሪፍ ይመስለኛል። ከተቻለም ከታች ከኬጂ ጀምሮ በጣም ሊያዳብሩት ደስ ይለኛል። እንደዛ ነው የሚመስለው። በዚህ ጉዳይ ላይ ሌላው ያነጋገርነው ወጣት ረዳይ ይባላል። የመቀሌ ዩኒቨርሲቲ ተማሪ ነው። እሱም የተማረው አፍ በፈታበት ቋንቋ በትግርኛ ነው። ለምሳሌ እዛው ትግራይ ክልል ማለት ነው። እስከ ስምንተኛ ክፍል በትግርኛ ነው የምንማረው። ከዛ ዘጠነኛና አስረኛ በእንግሊዝኛ ተምረን ያው ማትሪኩ አስረኛ ክፍል አጠቃላይ ፈተናው በእንግሊዝኛው የሚሄ ነው እና መሰረታዊ በትግርኛ መማራችን ጥቅም ይኖረዋል መሰረታዊ እንደሆነ ማለት ነው ግን እስከ ስምንተኛ በመሆን ደግሞ ይጎዳል ማለት አብዛኛው ቴክኖሎጂ ወደ ቴክኖሎጂ በሚገባበት ጊዜ ትንሽ የቋንቋ ችግር እያጋጠም ስለሆነ ያኛው በቋንቋችን ማስተማር እራሱ እስከ አራተኛ ክፍል ቢሆንና ከዛ በኋላ ያለው ግን በእንግሊዝኛ ቢሆንና ከሌላ ደግሞ ወደ ግቢ ስንገባ ወደ ዩኒቨርሲቲው ማለት ነው በጣም ከፍተኛ የሆነ ክፍተት ያለው የቋንቋ ችግር አለ አለመግባባት ይፈጥራል ለምሳሌ የአማርኛ ከትግርኛ እየተማስቆይተ ወደዛ ወደ ከተለያየ ሀገር የሆኑ ተማሪዎች ሲባባል አማርኛ ትንሽ የጥረት ያጋጥመና ማለት ነው። ስለዚህ ያኛው በየአካባቢ በየመክፋቻ ቋንቋ ቢማር ጥቅም ቢኖረው እንኳን የአማርኛ ችግር በጣም ይፈጠራል፣ ክፍተት ይፈጠራል፣ አለመግባባት ይፈጠራል። ስለዚህ በትግርኛ ብቻ እስከ ስምንተኛ ክፍት መማሩ ጉዳት አለው ብዬ ነው የሚያምነው። የ ሀያ ስምንት ዓመቱ መሐመድ በአፍ መፍጫ ቋንቋ ትምህርት መማሩ ብዙም ለውጥ ያመጣል ብሎ አያምንም። ምክንያቱን ያስረዳል። ምክንያቱም እኔ አሁን በተማርኩበት አካባቢ በአፍ መፍጫ ቋንቋ አይደለም የተማርኩት እና ይህን ያክል መጀመሪያ ላይ በእርግጥ ያው አንደኛ ክፍል ምናምን ላይ ትንሽ ተጽዕኖ ሊኖረው ይችላል ቋንቋውን እስከምትለምጂውና እስከምታውቂው ድረስ ማለት ነው። ከዛ በኋላ ያለው ይህን ያክል ተጽዕኖ የፈጥራ ብዬ ለመናገር አልችልም። በኦሮምኛ ቋንቋ ነው የተማርኩት። የአፍ መፍቻ ቋንቋ የአማርኛ ነው እና ትምህርት ቤት ከገባው በኋላ ነው ኦሮምኛ ቋንቋን ሙሉ በሙሉ ያወቅኩት ማለት ይቻላል። እና በዛ አይደል ላይ ቋንቋውን እስከሚለመድ ድረስ ትንሽ የሚያስቸግር ነገር ሊኖር ይችላል። ግን ልጅነቱም ስላለ፣ ቶሎ የመልመዱ ሁኔታም ስላለ ቋንቋውን ከለመዱት በኋላ ምንም የሚያስቸግር ነገር እንደሌለው ነው። ይልቁንስ ይላል መሐመድ፣ ትምህርቱ በአካባቢው ቋንቋ መሰጠቱ በሚያቆሙበት ጊዜ ፈተናው ይከብዳል። ትምህርት ደረጃችን እያደገ በሚሄድበት ሰዓት ሙሉ በሙሉ የትምህርት ሂደቱ ወደ እንግሊዝኛ የሚቀየርበት ሁኔታ አለ እና በዛም ሰዓት ብዙ ነገሮችን ማለት ቴዎሪዎችን፣ የተለያዩ ነገሮችን ለመረዳት የቋንቋው ክብደት ሊኖር ይችላል ማ ነው ወደ እንግሊዝኛ በሚቀየርበት ሰዓት፣ እዛ ላይ ትንሽ ችግር ሊፈጥር የሚችል የሚመስለኝ። እንዲያውም ከፍተኛ የትምህርት ተቋማት ላይ ያለው የትምህርት መስጫ ቋንቋ እንጂ ከስር ያለው ላይ ብዙ ችግር አለው ብዬ እኔ አላምንም በበኩሌ ማለት ነው። በፊት ኦሮምኛ በኦሮምኛ ስማር ከገጠመኝ ይልቅ ዘጠነኛ ከገባሁ በኋላ ያለ ሁኔታ ለእኔ አስቸጋሪ ነበረ ማለት ነው። ገብረ ስላሴ ጌታ፣ አሁን ልጆች አፍ በፈቱበት ቋንቋ መማራቸው በአንድ በኩል ጠቃሚ ሆኖ ሳለ በሌላ በኩል ቋንቋ ማብዛቱ ጥሩ አይደለም የሚል አስተያየት ነው የሰነዘሩት። መጀመሪያ በዚህ አካባቢያቸው ቋንቋ ቢማሩና ቢናገሩ ጥሩ ነው። ከዛ በመቀጠል ግን በብሔራዊ ደረጃ የተለመደ ቋንቋ ያነ ቢበረታታ ጥሩ ነው ባይነው። እና የተለያየ ቋንቋ ስናደረግ የተለያየ መከፋፈልን ያመለክታል። የተለያየ የዓለም መግባባትን ይፈጥራል። ዓለም መተማመንን ይፈጥራል። እንግሊዝኛ ራሱ የዓለም ቋንቋ ስለሆነ ዓለም እየተግባባበት ይኖራል እና አማርኛም፣ በኢትዮጵያ ሁሉ የኢትዮጵያ ሕዝብ የሚለምደው ነው እና አሁን ግን አንዳንድ ሰዎች ይህን እንዲቀር ይህን የሚያንቋሽሻሉ እና ይሄ ጥሩ አይደለም። በተለይ የኢትዮጵያ ሕዝብ እርስ በርሱ መጋጨትን ያመላክታል። አፍ በፈቱበት ቋንቋ ትምህርት መማርን አስመልክቶ ለዛሬ የተጠናቀረ የነበረው የወጣቶች ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።